የአሜሪካ ድምፅ ነው። የአሜሪካ ድምፅ በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ኢስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሚያዝያ 25 2016 ዓ ም ስርጭታችን ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንት በፖሊስ ተይዘው እንደታሰሩ ከገለጸቻቸው አገልጋዮቿ የተወሰኑት መፈታታቸው ተሰምተዋል። ይህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ይዘናል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሻው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎችን እናሰማችኋለን። እንግዲህ ወልድ ይጠብቃችኋል። በድጋሚ እንደምናመሻችሁ። በሰሜን ኢትዮጵያ የሱዳንና የኤርትራ ፍልሰተኞች መጠለያቸውን ለቀው ወጡ። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገለጸች። እንዲሁም በኬንያው ጎርፍ የሟቾች ቁጥር እያሻቀበ ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሰሜን ኢትዮጵያ አንድ በተባበሩት መንግስታት ድርጅት በሚተዳደር የፍልሰተኞች መጠለያ የነበሩ አንድ ሺህ የሚሆኑ የሱዳንና የኤርትራ ፍልሰተኞች ለቀው መውጣታቸውን ድርጅቱ ዛሬ አርባ አስታውቋል። ፍልሰተኞቹ መጠለያውን ለቀው የወጡት ዝርፊያ፣ ተኩስ እንዲሁም እገታዎች ተፈጽመዋል የሚሉ ሪፖርቶችን ተከትሎ እንደሆነ አንድ የተመድ የስደተኞች ከፍተኛ ኮሚሽን ባለስልጣን ለኤኤፍፒ ዜና ወኪል ተናግረዋል። በአማራ ክልል በሚገኘው አውላላ የፍልሰተኞች መጠለያ ጣቢያ የነበሩትና ከሱዳንና ከኤርትራ የመጡት ፍልሰተኞች ደህንነት ስለማይሰማቸው ለቀው ወጥተዋል ሲል ተመድ አስታውቋል። የአውላላ መጠለያ ከመተማ ሰባ ኪሎ ሜትር ላይ የሚገኝ ሲሆን የስደተኞች ድርጅቱና የኢትዮጵያ ባለስልጣናት ፍልሰተኞቹ ወደ መጠለያው እንዲመለሱ ቢያበረታቱም ፍልሰተኞቹ አልተቀበሉትም ተብሏል። ከመጠለያው አንድ ነጥብ አምስት ኪሎ ሜትር ርቀው በመንገድ ላይ እንደሚገኙም ታውቋል። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብአዊ መብቶች አያያዝ በተመለከተ ባለፈው ሳምንት ያወጣውንና በኤርትራም ስላለው የመብት አያያዝ ሁኔታ ያካተተውን ሪፖርት በተመለከተ ሀገሪቱ በሰጠችው ምላሽ የተለመደና ለረጅም ጊዜ ተአማኒነት ያጣ የሐሰት ክስ ነው ብላለች። ዋሽንግተን ዲሲ በሚገኘው የኤርትራ ኤምባሲ የወጣው መግለጫ ዋናው ጉዳይ አሜሪካ ቀድሞውንም በሰብአዊና የመንግስት አስተዳደር ሌላውን ዓለም ልትሰብክ ህጋዊም ሆነ ሞራላዊ መብት አላትን ሲል ጠይቋል። ባለፈው ሳምንት የወጣው የአሜሪካው ዓመታዊ የሀገራት የሰብአዊ መብት ሪፖርት ኤርትራን በተመለከተ እንዳሰፈረው ከቀደመው ዓመት አንጻር የተለየ ለውጥ እንደሌለ፣ የኤርትራ መከላከያ ኃይሎች ባለፈው መጋቢት በሰሜን ኢትዮጵያ በነበረው ግጭት የጦር ወንጀሎችን ጨምሮ ግድያ፣ መድፈርና ሌሎች የጾታ ጥቃቶች መፈጸማቸውን በአገሪቱ መንግሥት የግዳጅ መሰወር፣ ሰቆቃ፣ ጭካኔ የተሞላበትና ኢሰብአዊ የሆነ አያያዝ፣ አስቸጋሪና ህይወትን አደጋ ላይ የሚጥል የእስር ቤት ሁኔታ፣ በዘፈቀደ መያዝና መታሰር፣ የፍትህ አካላት ገለልተኛ አለመሆን፣ በፖለቲካ ምክንያት መታገት፣ በሌሎች ሀገራት በሚገኙ ኤርትራውያን ላይ የሚፈጸም ጭቆናና ሌሎችም የመብት ጥሰት ሲል የገለጻቸውን በዝርዝር አስቀምጠዋል። የኤርትራ ኤምባሲ የሪፖርቱን ይዘት አሰራር፣ ትርክትና ድብቅ ገፊ ምክንያት በማያሻማ መንገድ ይቃወማል ብለዋል መግለጫው። ሪፖርቱ ከተለመደውና በኤርትራ ላይ ከሚሰነዘረው መራር ወቀሳ ምንም የተለየ ነገር የለው ሲልም አክሏል። ኤምባሲው በኢትዮጵያ ስላለውና በመንግስት ላይ ስለሚካሄደው አመፅና ጦርነት ሪፖርቱ በስፋት መዘርዘሩ ኤርትራን በስፋት መዘርዘሩና ኤርትራን ማገናኘቱ አሜሪካ የሚያሳስባት የኤርትራ የህዝብ ደህንነትና የቀጠናው ሰላምና መረጋጋት እንዳልሆነ አሳይተዋል ብሏል። ለጂኦ ፖለቲካ ጥቅም ሲባል የኤርትራን የማይገረሰስ መብት አደጋ ላይ በሚጥልና በቀጠናው ዘላቂ ሰላምና መረጋጋት እንዳይኖር የባይረን አስተዳደርም ለአመታት የነበረውን የአሜሪካ አቋም ዋና ጉዳዩ አድርጎ ቀጥሎበታል ሲል አክሏል መግለጫው። የውጭ ጉዳይ መስሪያ ቤቱ የሰብአዊ መብት ሪፖርት የአሜሪካን ጸረ ኤርትራ አቋም በድጋሚ ያሳየ እንደሆነም የዋሽንግተኑ የኤርትራ ኤምባሲ በመግለጫው አመልክቷል። በኬንያ በጎርፍ ምክንያት የሞቱት ሰዎች ቁጥር ከ200 በላይ እንዳሻቀበ የአገር ውስጥ ጉዳይ ሚኒስቴር ሲያስታውቅ ወደ ጎረቤት ታንዛኒያ በመጠጋት ላይ ያለው አውሎ ነፋስም ስጋት ፈጥረዋል። በምስራቅ አፍሪካ በመጣል ላይ ያለው ከፍተኛ ዝናብ ጎርፍ በማስከተሉ ሰብልና መኖሪያ ቤቶች ሲወድሙ በሺህ የሚቆጠሩ ተፈናቅለዋል። ባለፈው ሳምንት መጨረሻም በአዲስ አበባ አራት ሰዎች በጎርፍ አደጋ መሞታቸው ይታወሳል። በኬንያ ባለፉት 24 ሰዓታት ውስጥ 22 ሰዎች ሲሞቱ ከዝናብና ጎርፍ ጋር በተያያዘ የሞቱት ሰዎች ቁጥር 210 መድረሱን የአገር ውስጥ ጉዳይ ሚኒስቴር ዛሬ አርብ አስታውቋል። 165,000 ሰዎች ሲፈናቀሉ 90 የሚሆኑት የደረሱበት አልታወቀም ተብሏል። የአገሪቱ ፕሬዚደንት ዊሊያም ሩቶ በመጪው ሳምንት ትምህርት ቤቶችን ለመክፈት ታቅዶ የነበረ ቢሆንም ላልተወሰነ ጊዜ ተዘግተው እንደሚቆዩ ዛሬ አስታውቀዋል። በዱባይ ደግሞ በአንድ ወር ውስጥ ለሁለተኛ ጊዜ በጣሎ ከባድ ዝናብ ምክንያት በርካታ በረራዎች መሰረዛቸውን አንድ የአየር ማረፊያው ባለሥልጣን አስታውቀዋል። ሰራተኞች ከቤት ሆነው እንዲሰሩ ትምህርት ቤቶችም በኢንተርኔት ማስተማራቸውን እንዲቀጥሉ የዱባይ ባለሥልጣናት የትላንቱ ዝናብ ከመጣሉ አስቀድሞ ማሳሰቢያ አውጥተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመረጃ ላይ የተመሠረተ ነጻና ገለልተኛ ዘገባ ማግኘት መሠረታዊና ሰብአዊ መብት መሆኑን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም ዋና ሥራ አስፈጻሚ አማንዳ ቤነት ዛሬ አስታውቀዋል። ቤኔት ዛሬ ሚያዝያ ሶስት እየተከበረ ያለውን የዓለም የፕሬስ ነጻነት ቀን አስመልክቶ በአስተላልፉት መልእክት የፕሬስ ነጻነት በዓለም ዙሪያ የከበደ ፈተና ውስጥ መሆኑን ጠቁመው ከዩኤስኤጂኤም እህትማማሽ ድርጅቶች አንዱ የሆነው የነፃ አውሮፓ ሬዲዮ ባልደረባ አልሱ ኩርማሼቫ ያለአግባብ በሩሲያ እስር ቤት ውስጥ በከበደ ሁኔታ ታስራ እንደምትገኝ ተናግረዋል። በዓለም ዙሪያ ካሉ ጋዜጠኞች ጋርም በጽናት እንደሚቆሙ ቤኔት አስታውቀዋል። እለቱን አስመልክቶ የቪኦኤ ተጠባባቂ ዲሬክተር የሆኑት ጃን ሊፕማን ለቪኦኤ እያንዳንዱ ቀን የነፃ ፕሬስ ቀን ነው ብለዋል። ሌሎችም የቪኦኤ እህት ድርጅቶች እና ኃላፊዎች ለዛሬው የዓለም የነጻ ፕሬስ ቀን መልእክቶቻቸውን አስተላልፈዋል። በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል ደግሞ ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ እለቱን አስመልክቶ ባወጣው የዓለም የፕሬስ ነጻ ሪፖርት የሰህል ቀጠና ነጻ ፕሬስ የጠፋበትና የአገር ፍቅር መረጃ ነጻና ጥራት ያለውን የጋዜጠኝነት ዘገባ የዋጠበት ቀጠና ሲል ጠርቶታል። ይሁን እንጂ በቀጠናው ብሩህ ገጽታን ያሳየው የአርኤስኤፍ ይህ ታንዛኒያ፣ ሞሪታኒያ መሻሻል ማሳየታቸውን አስታውቋል። በቻድ የሽግግር ፕሬዚዳንት የሆኑት ጄኔራል መሐመድ ኢድሪስ ዴቢ በሥልጣናቸው ለመቀጠል ሙከራ ላይ ናቸው በሚል የተበሳጩ ወጣቶች የምርጫ ዘመቻ ፖስተሮቻቸውን ከየመንገዱ ቀደው ሲጥሉ ተስተውለዋል። የቀድሞ ተቃዋሚና የአሁኑ ጠቅላይ ሚኒስትር ሰክሰስ ማስራን ጨምሮ በመጪው ሰኞ ለምርጫ የሚቀርቡት የዴቢ ተቀናቃኞች በመቶዎች የሚቆጠሩ ደጋፊዎቻቸው እንደተያያዙ አስታውቀዋል። የቻድ መዲናን እንጃሜናን ጨምሮ በበርካታ ከተሞች የዴቢ የምርጫ ፖስተሮችን ተቃዋሚ ሰልፈኞች በማውረድ ላይ ናቸው። በተለያዩ ማኅበራዊ መድረኮች በተሰራጩ ምስሎች በቻድ ለውጥ እንዲኖርና የዴቢ ስራው መንግሥት ብለው የገለጹት አገዛዝ እንዲያከትም ሲቪሎች ጠይቀዋል። ጀኔራል መሐመድ ኢድሪስ ዴቢ ከሦስት ዓመታት በፊት ወደ ሥልጣን የመጡት አገሪቱን ለ30 ዓመታት የገዙት አባታቸው ኢድሪስ ዴቢ በአማጽያን መገደላቸውን ተከትሎ ነው። ጀነራል መሐመድ ኢድሪስ ዴቢ የምርጫ ዘመቻቸው እንቅፋት እንደ ገጠመው፣ የዘመቻ ሰራተኞቻቸው ጥቃት እንደ ተፈጸመባቸው፣ እንዲሁም ፖስተሮቻቸው እየተወገዱ እንደሆነ በዚህ ሳምንት በቴሌቪዥን ቀርበው አስታውቀዋል። በመጨረሻም የቀድሞው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ሊመለሱ ይችላሉ በሚል የደቡብ ኮሪያ ኒውክሌር የመታጠቅ ጥያቄ እንደ ገና በማነጋገር ላይ ነው። ዶናልድ ትራምፕ በዚህ ሳምንት ከታይም መጽሔት ጋር ባደረጉት ቃለ ምልልስ የሰጡን አስተያየት የደቡብ ኮሪያ መገናኛ ብዙኃን የአሜሪካ ወታደሮችን ከአገሪቱ የማስወጣት ዛቻ አድርገው ተርጉመውታል። ትራምፕ በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች አደገኛ ሁኔታ ውስጥ ናቸው ሲሉ ተናግረዋል። ኒውክሌር ታጣቂዋን ጎረቤት ሰሜን ኮሪያን ለማመልከት ነው ተብሏል። በመሆኑም ደቡብ ኮሪያ ከአሜሪካ ለሚደረግላት ጥበቃ ተጨማሪ ክፍያ መፈጸም አለባት ብለዋል ትራምፕ። አንዲትን ባለጸጋ ሀገር ለምን እንጠብቃለን? ያሉት ትራምፕ የአሜሪካ ወታደሮች መገኘት በሌለባቸው ሌሎችም ስፍራዎች ይገኛሉ ብለዋል። ትራምፕ ይህን መሳይ ንግግር ሲያደርጉ የመጀመሪያው አይደለም። በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች ጥቅምና አስፈላጊነት ላይ ጥያቄ ሲያነሱ ቆይተዋል። የትራምፕ ደጋፊዎች እንደሚሉት የቀድሞው ፕሬዚደንት አስተያየቶች 28500 የአሜሪካ ወታደሮች የሚገኙባት ደቡብ ኮሪያ ወጫቸውን በተመለከተ ተጨማሪ እንድትከፍል ለማድረግ የመደራደሪያ ስልት ነው። በደቡብ ኮሪያ የሚገኙ ወግ አጥባቂ ጋዜጦች የአገሪቱ የኒውክሌር ኃይል የመታጠቅን ጥያቄ እያነሱ በመጻፍ ላይ ናቸው። ክቡራትና ክቡራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ሀብታሙ መራቸው። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 25 2016 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲስራ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2059942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትናንት በፖሊስ ተይዘው እንደታሰረው ከገለጸቻቸው አምስት አገልጋዮቿ ውስጥ ሁለቱ ዛሬ አርብ መፈታታቸውን ቤተሰቦቻቸው ገልጸዋል። በመንበረ ፓትርያርክ ጠቅላይ ጽህፈት ቤት የህዝብ ግንኙነት መምሪያ የሚዲያና ህትመት ዋና ክፍል ኃላፊ የሆኑት መምህር ዶክተር አካለ ወልድ ተሰማ ለአሜሪካ ድምፅ በሰጡት ቃለ መጠይቅ አገልጋዮቹ በፌዴራል ፖሊስ የወንጀል ምርመራ ቢሮ መታሰራቸውን ማረጋገጣቸውን ተናግረዋል። የተያዙበት ጉዳይ ለቤተ ክርስቲያን ከሚሰጡት አገልግሎት ጋር የተያያዘ መሆኑን አለመሆኑን ለማጣራት ክትትል እየተደረገ እንደሚገኙም ተናግረዋል። ትናንት ከተያዙት አገልጋዮች መካከል የቤተ ክርስቲያኒቱ የደቡብና ምዕራብ አፍሪካ አህጉረ ሰብከት ዋና ስራ አስኪያጅ ሊቀመምህራን ብርሃኑ ተክለያሬድ እንደሚገኙባቸው ኃላፊው ገልጸዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያሰማናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የሕዝብ ግንኙነት መምሪያ የሚዲያና ህትመት ዋና ክፍል ኃላፊ መምህር ዶክተር አካለወልድ ተሰማ ዛሬ ለአሜሪካ ድምፅ በሰጡት ቃል መጠይቅ ትላንት ሐሙስ ሚያዝያ 24 ቀን 2016 ዓ ም አምስት የቤተ ክርስቲያኒቱ አገልጋዮች መታሰራቸውን አረጋግጠናል ብለዋል። ትላንትና ባለን መረጃ መሰረት አምስት ሰዎች እንደተያያዙ መረጃው ደርሶናል። ትላንት ከተያዙት የቤተ ክርስቲያኒቱ አገልጋዮች መካከልም የደቡብና ምዕራብ አፍሪካ አህጉረ ስብከት ዋና ሥራ አስኪያጅና የማኅበረ ቅዱሳን ሰብሳቢ እንደሚገኙባቸው መምህር ዶክተር አካለ ወልድ ገልጸዋል። ሬት የመጀመሪያው ናቸው። በቅዱስ ሲኖዶስ ጽሕፈት ቤት ውስጥ በቃለ ጉባኤ ያዥነት የሚያገለግሉ ናቸው። አሁን ባለው ሁኔታ የደቡብና ምዕራብ አፍሪካ ዋና ስራ አስኪያጅ ሆነው ተሹመዋል። ሁለተኛው ቀሲስ ዶክተር ሙልጌታ ስዩም የማህበረ ቅዱሳን ሰብሳቢ ናቸው። በዚሁም መምህር ዋ ሲሆን የማህበረ ቅዱሳን መጽሀፊ ናቸው። ወይዘሪት ፌቨን የምትባል የአዲስ አበባ ወጣቶች እና ጎልማሶች ማህበር ሰብሳቢ ናት። እንደዚሁም የዛ ማህበር አንድ አባል አብሯት እንድታሰር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወጣቶችና ጎልማሶች ማህበራት ህብረት ሰብሳቢ ከሆኑት ወይዘሮ ፌቨን ዘሪሁን ጋር የታሰሩት ሁለተኛው ሰው የማህበራት ህብረቱ የቀድሞ አመራር እንዳልካቸው አብዬ እንደሆኑ ታውቋል። አገልጋዮቹ የተያዙበት ጉዳይ ለቤተ ክርስቲያን ከሚሰጡት አገልግሎትና በቤተ ክርስቲያኒቱ ከተሰጣቸው ኃላፊነት ጋር የሚያያዝ ይሆን አይሆን ለማጣራት ክትትል እየተደረገ መሆኑን መምህር ዶክተር አካለወልድ ተሰማ ተናግረዋል። በምን ጉዳይ ነው በቀጥታ ከቤተ ክርስቲያን አገልግሎት ጋር በተያያዘ ወይም ለቤተ ክርስቲያን በሚሰጡት አገልግሎት ጉዳይ ጋር የተያያዘ ነው ወይ የሚለውን ለማጣራት ቀጥተኛ የሆነውን መረጃ ከቤተሰቦቻቸው ለማግኘት ነው ጥረት ያደረግነው ምክንያቱም የመጀመሪያው በዚህ ጉዳይ ነው የመረመሩን ሲሉ ቤተ ክርስቲያን በተሰጠቻቸው የስራ ሀላፊነት ይህ በእንዲህ እንዳለ ከታሰሩት አገልጋዮች መካከል ሁለቱ ማለትም የማኅበረ ቅዱሳን ሰብሳቢ ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩምና የማኅበሩ ዋና ጸሐፊ መምህር ዋሲሁን በላይ ዛሬ ከቀትር በኋላ መፈታታቸውን ማኅበረ ቅዱሳን በማኅበራዊ ትስስር ድረ ገጹ አስታውቀዋል። ታስረዋል ስለተባሉት የቤተ ክርስቲያን አገልጋዮች አስተያየት እንዲሰጡን የጠየቅ ናቸው የኢትዮጵያ ፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩ የሚመለከተው የኮማንድ ፖስቱን ነው ብለዋል። የቤተ ክርስቲያኒቱ አገልጋዮች ለምን እንደታሰሩ የታወቀ ነገር የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየቀረበላቸው የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ገብረ ሚካኤል ያስደምጠን የዕለቱን አብይ ርዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በመንግሥትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ በሚጠሩ አካባቢዎች ከጦርነቱ በኋላ የተቋቋሙት አስተዳደሮች በሁለት ወራት ውስጥ እንደሚፈርሱ ከፌዴራልም ሆነ ከክልል መንግስታት የተገለጸላቸው ነገር እንደሌለ የወልቃይት ጠገዴ የራያላ ማጣና የጸለምት አካባቢ አስተዳደሮች አስታውቀዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የአካባቢው አመራሮች በትግራይ ክልል ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጀኔራል ታደሰ ወረደ የተሰጠው መግለጫ የአንድን ወገን ፍላጎት የተንጸባረቀበት ፕሮፖጋንዳና ለሌላ ለሌላ ደም አፋሳሽ ግጭት መቀስቀስ ምክንያት የሚሆኑ ሲሉም ተችተዋል። ለማንነትና ራስ በራስን የማስተዳደር ጥያቄዎች በሕግና በመርህ ላይ የተመሰረተ መፍትሄ እንዲሰጥም አመራሮቹ በአጽንኦት ጠይቀዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል። የፕሪቶሪያው ስምምነትን ጨምሮ መንግስት አከራካሪ በሚላቸው አካባቢዎች በተቋቋሙ አስተዳደሮች ጉዳይ የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሰሞኑን የሰጡት መግለጫ የአንድ ወገን ፍላጎት የተንጸባረቀበት ፕሮፓጋንዳ ነው ሲሉ የጸለምት ጊዜ አስተዳደር ካቢኔ አባል አለን አሰጋ ተችተዋል። ምክትል ፕሬዚደንቱ ሌትናንት ጀኔራል ታደሰ ወረደ የይገባኛል ጥያቄ በሚነሱባቸው የትግራይና አማራ ክልሎች አጎራባች አካባቢዎች ከጦርነቱ በኋላ የተመሰረቱት አስተዳደሮችን በመጪዎቹ ሁለት ወራት ውስጥ በማፍረስ ተፈናቃዮ ችን ለመመለስ ከፌዴራል መንግስቱ ጋር መግባባት ላይ ተደርሷል ማለታቸው ለሌላ ዙር ደማፋሳሽ ግጭት ምክንያት የሚሆን ነው ሲሉ አቶ አለን አስተያየት ሰጥተዋል። የህወሀት ኃይሎች የመጀመሪያ የፕሪቶሪያው ስምምነት ስጥቃቸው እንዲፈቱ ተሃድሶ እንዲወስዱ እንዲገቡ፣ ጠለምት አካባቢ ያሉ የህወሀት ኃይሎችም ከጠለምት ወጥተው ተከዜን ተሻግረው ትግራይ እንዲሄዱ፣ የተያዙ ቀበሌዎች ነፃ እንዲወጡ ማለትም አምሾ ምድርና ደገብራይ ሜዳ፣ ጥርሰጌ የተባሉ አካባቢዎች አሁን ህዝባችን ታፍኖና እየተደበደበ የሞተው እየተሰቃየ ያለው እሱ ነፃ ሳይወጣ እንደገና ተመልሶ የአማራ ሀይል፣ ይፈርሳል፣ የአመራ አመራር ይፈርሳል የሚለውን በትግራይ በኩል መነገሩ እኛ የምናውቀው ነገር የለም። በክልላችን መንግስትንም ይሁን በፌዴራል መንግስት በዚህ ጉዳይ ኦሬንቴሽን አልሰጠንም። የአላማጣ ከተማ ከንቲባ አቶ ሀይሉ አበራ በበኩላቸው የትግራይ ክልል ጊዜ አስተዳደር የፕሪቶሪያው የሰላም ስምምነት ይተግባር ከማለት ውጭ ለተግባራዊነቱ የሚጠበቅበትን ግዴታ በተጨባጭ አልተወጣም ሲሉ ይከሳሉ። እያስተዳደረ ያለው አካል የሆነ የፖለቲካ ድርጅት ሳይሆን በህዝብ ይሁንታ አግኝቶ ህዝቡ ራሱ ወዶና ፈቅዶ የመረጠው አመራር ነው ያለ ቀደም ሲል በነበረው ስምምነት መሰረት ተፈናቃይ ከገባ በኋላ ጊዜ ሽግር አመራር ይመረጣል ይሄም ይሆናል ተብሎ ስምምነት ላይ ተደርሶ በህወሀት በኩል ተቀባይነት አላገኘም። እኛም በአስቸኳይ ሰነዱ ይተገበር የሚል ጥያቄ እያቀረብን መጥተናል። አሁን በዚህ ሰዓት ላይ ጀኔራሉ የሰጡት መግለጫ እኛ የምናውቀው ነገር የለም። እንደዛም ከሆነ የክልሉ መንግስትም አላሳወቀንም፣ የፌዴራል መንግስትም አላሳወቀንም። በአካባቢ ዘላቂ ሰላም እንዲረጋገጥ ሰነዱ እንዲተገበር ከተፈለገ ደግሞ ፎርማሊ ሊነገረን ይገባል። የወልቃይት ጠገዴ ዋና አስተዳዳሪ ታምራት ደሳለኝም በተመሳሳይ በህል ላይ ትናንት ጀነራል ታደሰ የተሰጠውን መግለጫ ተችተዋል። እዚ አስተዳደረ ይህን ያክል ስምምነት ተደርጎ እንደተፈጸመ እንደተጨረሰ የሚያውቀው ነገር የለም። እኛ አሁን እየተጠበቅን ያለ ነው። ዞናችንም የክልሉ መንግስት ምን እንደሚል ከነሱ ነው እየጠበቅን ያለ ነው እንጂ ጀነራል ወይም ደግሞ ታደሰ ወረደን የሰጠውን መግለጫ ትክክል ነው ተብሎ የተሰጠን ምንም ነገር የለም። ለሚነሱ የማንነትና ራስን በራስ የማስተዳደር ጥያቄዎች በህግና በመርህ ላይ የተመሰረተ መፍትሄ ካልተሰጠው አካባቢዎቹ ሌላ ዙር ደማፋሳሽ ግጭቶችን ሊያስተናግዱ ይችላሉ ሲል ሲሉ የወልቃይት የራያ አላማጣና የጠገዴ አመራሮች አሳስበው አሁንም በህወት በኩል ወታደራዊ እንቅስቃሴዎች እየተደረጉ ናቸው ሲሉ አመልክተዋል። የአላማጣ ከተማ ከንቲባ ኃይሉ አበራም የህወሀት ኃይሎች ወደ ራያ አላማጣና ራያ ኦፍላ አካባቢዎች ዘልቀው መግባታቸውን ተከትሎ ወደ ቆቦ ከተማ ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ መሆናቸውን ገልጸዋል። ይሁንና አሁንም የህወሀት ኃይሎች ከተቆጣጠሯቸው የገጠር ቀበሌዎች አለመውጣታቸውን ጠቅሰው ጊዜያዊ አስተዳደራቸው መደበኛ ስራውን ለማካሄድ እንደተቸገረ ጠቁመዋል። በሌላ በኩል ሮይተርስ ዛሬ አርብ ሚያዝያ 25 ቀን 2016 ዓ ም ይዞት በወጣው ዘገባው በእነዚህ አካባቢዎች ከዓመታት በፊት ተቀስቅሶ በነበረው ግጭት በርካታ ሰዎች መገደላቸውን አውስቷል። በአካባቢው የነበሩት ታጣቂዎች አካባቢውን ተቆጣጥረው አስተዳደራዊ መዋቅር መዘርጋታቸውንና በሺዎች የሚቆጠሩ የትግራይ ተወላጆችም ከአካባቢው መፈናቀላቸውን ዘገባው አመልክቷል። በአንጻሩ የጸለምት ጊዜ አስተዳደር ከፍተኛ አመራር አቶ አለን አሰጋ ከአካባቢዎቹ ተፈናቅለው የወጡት የትግራይ ክልል ተወላጆች ቁጥር የተጋነን አይደለም ይላሉ የተፈናቃዩ ጠለም የጠለም ተወላጆችን ወደ ትግራይ የሄዱ በየቀበሌው አምስት እና ስድስት ነጻ የሆነ ንጹሀን ተደናግረው የሄዱ ሰዎች አሉ እነሱ እንዲመለሱልን ብሎ ከዚያ ውጭ ግን የታጠቀ ኃይልና ተዋጊ ኃይል ግን መግባት እንደሌለባቸው ህዝቡ በአቋሙ ገልጿል። የአላማጣ ከንቲባ ሀይሉ አበራም አብዛኛው ተፈናቃይ ወደ ቀዩ እንዲመለስ ተደርጓል ብለዋል። የትግራይ ክልል ጊዜ አስተዳደር ባለስልጣናት አሁን የማንነትና ራስን በራስ የማስተዳደር ጥያቄ የሚነሱባቸው አካባቢዎች በትግራይ ክልል ስር ሲተዳደሩ የነበሩ እና በህገ መንግስቱም የሚታወቁ ናቸው ሰጥተናቸው ሲሉ ይከራከራሉ። በአንጻሩ የአማራ ክልል መንግስት የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሀት በኃይል ከተቆጣጠራቸው በኋላ በህገ መንግስቱ እንዲታወቁ ያደረጋቸው ናቸው ሲሉ ይሟገታሉ። የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጀነራል ታደሰ ወረደ በፕሪቶሪያ ሰላም ስምምነትና በመንግስት አከራካሪ እየተባሉ ከተጠቀሱት አካባቢዎች እስከ ሰኔ 30 ቀን 2016 ዓ ም ተፈናቅለው የወጡ የትግራይ ተወላጆች ወደ ቀያቸው መለሱ ይደረጋል። ተቋቁሞ የነበረው አስተዳደርም ፈርሶ አዲስ አስተዳደር ይመሰረታል። በዚህም ከፌደራል መንግስቱ ጋር መግባባት ላይ ተደርሷል ሲሉ ባለፈው ረቡዕ ለክልሉ ብዙሀን መገናኛ የሰጡትን መግለጫ ዋቢ አድርጎ የአሜሪካ ድምፅ መዘገቡ ይታወሳል። በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት ሰላሳ ቀን በምዕራብ ትግራይ ደግሞ እስከ ሰኔ ሰላሳ ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል። በተባበሩት መንግስታት የሰብአዊ ማስተባበሪያ ጽሕፈት ቤት በምህጻሩ ዩኤን ኦቻ ግጭቱ እንደ አዲስ ካገረሸባቸው አካባቢዎች ከአንዱ እስከ ሀምሳ ሺህ የሚደርሱ ሰዎች መፈናቀላቸውን አስታውቆ ነበር። ከራያ አላማጣ አካባቢ የተፈናቀሉ አብዛኞቹ ወደ ቀያቸው እየተመለሱ ቢሆንም ከኮረማ አካባቢ ተፈናቅለው ወደ ሰቆጣ የገቡት ግን አሁንም የህወሀት ኃይሎች ከኮረም ከተማ ለቀው ባለመውጣታቸው ወደ ቤታቸው መመለስ አለመቻላቸውን ለአሜሪካ ድምፅ ተናግረዋል። በዚህም ለሰብአዊ ጉዳት መዳረጋቸውን ጠቁሙ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ፣ መስፍን አራጌን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በዛሬው ዕለት በመላ ዓለም ላይ የተከበረ የሚገኘውን የፕሬስ ነፃነት ቀንን የሚመለከቱ ዘገባዎችን በመቀጠል እናሰማችኋለን። የአፍሪካ ቀንድን የፕሬስ ነጻነት ወደሚገመግመው ዘገባ በመጀመሪያ እናቀናለን። ግጭቶች በበረከቱባት ዓለም ያለፈው ዓመት ለጋዜጠኞች የከፋ እንደነበረ ያመላከቱት ሪፖርቶች ጦርነቱ እየተካሄደ ያሉባቸውና ለሕይወት እጅግ አደገኛ የሆኑ አካባቢዎችን ጨምሮ የመገናኛ ብዙሀን አባላት በዓለም ዙሪያ በፈታኝ ሁኔታ ውስጥ እየሰሩ መሆናቸውን ለጋዜጠኞች ደህንነት የቆሙ ዓለም አቀፍ የመብት ድርጅቶች ጠቁመዋል። እለቱን ምክንያት በማድረግ ዋና መስሪያ ቤቱን በኒውዮርክ ያደረገው የጋዜጠኞች መብት ተቆርቋሪ ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስትስ በመጻሩ ሲፒጄ የአፍሪካ ፕሮግራሞች ኃላፊ አንጀሊና ኩንታልን ያነጋገረው አሉላ ከበደ ሲሆን ተከታዩን አሰናድቷል። የአለም የፕሬስ ነጻነት ቀን በአለም ዙሪያ እየታሰበ ባለበት የመገናኛ ብዙሀንና ጋዜጠኞች እውነተኛና ተጨባጭ መረጃዎችን ለህዝብ የማድረስ ተልዕኮ በሁሉም አይነት ፈተናዎች የታጀበ መሆኑን እውነታዎች ያመለክታሉ። በዚህም ረገድ የፕሬስ ነጻነት ዓለም አቀፍ ገጽታ ብርቱ ደንቃራዎች የገጠሙትን ያህል የአፍሪቃ ይዞታ የከፋ መሆኑን የተቋማቱ መረጃዎች ይጠቁማሉ። የሲፒጂዋ አንጀላ ኩንታልም ይህንኑ ያስረዳሉ። ምን ማለት ይቻላል? ሁኔታው በየዓመቱ ለጋዜጠኞችም ሆነ የተለያዩ መረጃዎችን ከጋዜጠኞች ለሚያገኘው ህዝብ እየከፋ ነው ባለም ዙሪያ ይበልጡን ደግሞ በግልጽ እንደሚታየው አፍሪካ ውስጥ ሁኔታው እየተባባሰ መምጣቱን መናገር እችላለሁ። ጋዜጠኞች ዳግም ለፈተና ተጋልጠዋል። እጅግ አዳጋች በሆኑ ሁኔታዎች ውስጥ ነው ለመስራት እየሞከሩ ያሉት። ለምሳሌ ከሰሃራ በስተደቡብ ባሉት ሀገራቶች ውስጥ ካለፈው ዓመትም የበለጠ ቁጥር ያላቸው ጋዜጠኞች በእስር ላይ እንዳሉ ተመልክተናል። ሙያዊ ስራቸውን በመስራት ላይ ሳሉ የተገደሉ ጋዜጠኞችም አሉ። ሳንሱር ማድረጉ ቀጥሏል። የሳህል ክልልን ብንመለከት በአካባቢው እየተካሄዱ ያሉትን ግጭቶች እንዳይዘግቡ በወታደራዊ መንግስታት የተከለከሉ ጋዜጠኞች አሉ። የውጭ ጋዜጠኞች ከሀገር እንዲወጡ ተደርገዋል። ስለዚህ የፕሬስ ነጻነትን በተመለከተ በአጠቃላይ በአህጉራችን የሚታየ ሁኔታ ተስፋ አስቆራጭ ነው። ባለፈው የአውሮፓውያኑ 2023 በሱዳን የተገደለችውን አንዲት ጋዜጠኛ ጨምሮ በድምሩ ሰባት ጋዜጠኞች ከሰሃራ በስተደቡብ ካሉት የአፍሪቃ ሀገሮች ውስጥ መገደላቸውን ኃላፊው አስረድተዋል። እነኚህም ሁለት በካሜሮን፣ አንድ በሌሴቶ፣ አንድ በሩዋንዳ፣ አንድ በሞዛምቢክና አንድ በሶማሊያ ናቸው። በተለይም ኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ያሉበትን የአፍሪካ ቀንድ አካባቢን ቀረብ አድርገው እንዲያዩ ለቀረበላቸው ጥያቄ ሲመልሱም በዓለም ፕሬስ ነጻነት ቀን ዋዜማ ጅጅጋ ላይ የሁለት ዓመት እስራት የተፈረደበትን ሙሁዲን አብዱላሂም በማንሳት የኢትዮጵያን የፕሬስ ይዞታ የዳሰሱበትን አስቀድመዋል። አሁን ባለን መረጃ መሰረት ከአራት ዓመታት በኋላ ጋዜጠኛ ጥፋተኛ ተብሎ ውሳኔ ሲተላለፍበት ይህ የመጀመሪያ ይመስለኛል። ባለፉት ዓመታት ኢትዮጵያ ውስጥ ጋዜጠኞች በሚታሰሩበት ወቅት እና የነበረው በመሰረቱ ፍርድ ቤት ሳይቀርቡ ታስረው ሲቆዩና አንዳንዴም ሲለቀቁ ነው። የቀረቡባቸውም ክሶች ውድቅ ሲደረጉ አሊያም ጥፋተኛ ሆነው አለመገኘታቸውን ነው። ይሄ በጣም ተስፋ አስቆራጭ መረጃ ነው በግልጽ የሚያመለክተው። አያይዘውም ለበርካታ ዓመታት በግጭትና በጦርነት እየተበታተከች ያለችው ኢትዮጵያ አሁንም ከአህጉሪቱ ዋና ዋና የፕሬስ ነፃነት መብት ደፍጣጮች ውስጥ አንዷ እንደሆነች ቀጥላለች ብለዋል። ባለፈው የታኅሳስ ወር ባወጣነው ዓመታዊ ሪፖርት እስር ላይ በሚገኙ ጋዜጠኞች ቁጥር ኢትዮጵያ ከሰሀራ በስተ በስተደቡብ ባሉ የአፍሪካ ሀገራት ሁለተኛዋ አሳሪ ሀገር ሆናለች። ይሄ ፈጽሞ የሚያኮራ ሁኔታም አይደለም። እናም እስካሁን ድረስ በእስር ላይ ያሉ ጋዜጠኞችን ብዛት ባወጣንበት ሪፖርት ከተጠቀሱት ጋዜጠኞች መካከል አንዳቸውም እንዳልተፈቱ ልነግርህ እችላለሁ። ይኸው ካለፈው የካቲት አራት ሁለት ሺ አስራ ስድስት ዓመተ ምህረት አንስቶ ተይዞ የቆየው ዘጠነኛው ጋዜጠኛ ተፈርዶበት በእስር እንዲቆይ ተደርጓል። ጋዜጠኞች በስራቸው የተነሳ ታስሮ የሚገኙበት ይህ ሁኔታ ለኢትዮጵያ መንግስትም ቢሆን ጥሩ አይደለም። በሌላ በኩል ኢትዮጵያ የፕሬስ ነጻነት መብቶችን ትጠብቃለች ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የአውሮፓ ህብረትና አዲስ አበባ ውስጥ የሚገኙ የተለያዩ ሀገራት ኤምባሲዎች ዕለቱን አስመልክቶ ላወጡት መግለጫ በሰጠው ምላሽ እነኚህ መብቶች የህግ የበላይነትን ባከበረ መልኩ መተግበርና መጠበቅ አለባቸው ብሏል። ኢትዮጵያ የዚህን መሰረታዊ መብት ሙሉ ተጠቃሚነት በሚያሳይ መልኩም ከአሁን ቀደም ታይቶ በማያውቅ ደረጃ ነባሩንና የዲጂታል ሚዲያ ማሰራጫዎችን የላቀ ዋጋ ሰጥታለች ብሏል። ወደ ተቀሩት የአፍሪካ ቀንድ ሀገራት ይዞታ ስንመለስ ደግሞ በእርስ በርስ ጦርነት እየታመሰች ያለችው ሱዳንም ሆነ ለዓመታት ጦርነት ያልተለያት ሶማሊያ አሁንም ለጋዜጠኞች የሚበጁ አልሆኑም ያሉት የሲፒጂዋ ኃላፊ ዓለም አቀፉ ድንበር የለሽ ጋዜጠኞች ድርጅት ከሰሜን ኮሪያ ከአፍጋንስታንና ከሶሪያ ቀጥላ 180 አገሮች ካካተተው ዝርዝር 180ኛዋ የመጨረሻዋ አገር በመሆን ለጋዜጠኞችና ለፕሬስ የማትበጅ ያደረጋትን ኤርትራን ከ20 ዓመታት በፊት የታሰሩና ዛሬም ድረስ ይኑሩ ይሙቱ የማይታወቁባት መሆኗን አስታውሰው በዚህ ጉዳይ መልካም ስም ከሌላቸው ተጎራባቸው አገራት በእርግጥ የከፋችው ነች ብለዋታል። በድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት በዘንድሮ የአገራት መመዘኛው ኢትዮጵያ 141ኛ ሶማሊያ 145ኛ፣ ሱዳን ደግሞ 149ኛ ሆነዋል። በዓለም ለጋዜጠኞች የምትበጀው አገር ደግሞ ኖርዌይ ስትሆን ዴንማርክ፣ ስዊድን እና ኔዘርላንድ በሁለተኛ፣ ሦስተኛ እና አራተኛ ረድፍ ተሰልፈዋል። አሉላ ከበደን ለቀደመው ዘገባ እናመሰግናለን። በተያያዘ ዜና ደግሞ በአፍሪካ በምርጫ ወቅት ጋዜጠኞችን ማሰርና ማዋከብ እንደሚባባስ አስተውለናል ብለዋል። ድንበር የለሽው የጋዜጠኞች ቡድን ድንበር የለሽ ጋዜጠኞች የተሰኘው ለጋዜጠኞች ነፃነት ተሟጋሽ ቡድን እንደ አውሮፓውያኑ አቆጣጠር ለዘንድሮ 2024 ዓመታዊ የሀገሮች የፕሬስ ነፃነት ይዞታ ሰንጠረዥ ከተጠቀመባቸው አምስት ጠቋሚ መስፈርቶች መካከል ከሁሉም በላይ ፈታኙ ሁኔታ የታየው ከፖለቲካ ጋር የተገናኘ እንደሆነ ያሳያል። መንግስታት የጋዜጠኞችን ደህንነት ሊጠብቁ አልቻሉም ነው ያለው። የአሜሪካ ድምፅ የናይሮቢ ቢሮ ኃላፊዋ ማሪያማ ዲያሎ ጋዜጠኞች በተለያየ የፖለቲካ ተዋናዮች ጥቃት እንደደረሰባቸው የሚጠቁመውን የቡድኑን ሰንጠረች ተመልክታ ተከታዩን ዘገባ አስተላልፋለች። ቆንጂት ታዬ ታሰማናለች። በምህፃር ስያሜው አር ኤስ ኤፍ ተብሎ የሚጠራው የድንበር የለሽ ጋዜጠኞች ቡድን ባካሄደው ግምገማ በበርካታ የአፍሪካ ሀገሮች በምርጫ ወቅት ጋዜጠኞችና የሚዲያ ተቋማት ለጥቃትና ለወከባ እንደሚጋለጡ እንደደረሰበት ያመለክታል። ሳዲቦ ማሮንግ ሴኔጋል ዋና ከተማ ዳካር ተቀማጭ የቡድኑ የአፍሪካ ቢሮ ኃላፊ ናቸው። ለምሳሌ ማዳጋስካርን ብንወስድ በምርጫው ወቅት አስር የሚሆኑ ጋዜጠኞች ጥቃት ደርሶባቸዋል፣ ተሰደዋል። የታሰሩትም አሉባቸው። ናይጄሪያ ውስጥም በምርጫ ወቅት እንደዚሁ አይነት ሁኔታ ታይቷል። ሀያ ጋዜጠኞችና ዘጋቢዎች ጥቃት ተፈጽሞባቸዋል፣ ወከባ ደርሶባቸዋል። አስከትለውም የአርኤስኤፍ የአፍሪካ ኃላፊው በአንዳንዶቹ የአፍሪካ አካባቢዎች የፖለቲካ ሰዎች የራሳቸውን አመለካከት ለማሰራጨት እንዲጠቅማቸው የራሳቸውን የሚዲያ አውታር እንደሚከፍቱ አስተውለናል ብለዋል። ለምሳሌ ሴኔጋል ውስጥ ምርጫው ሲቃረብ ብዙ አዳዲስ ጋዜጠኞች መውጣት እንደጀመሩ አይተናል። የአብዛኞቹ ጋዜጦች ባለቤቶች ደግሞ ፖለቲከኞች ናቸው። በሳህል ክልል ባሉ ሀገሮች የመረጃ ተደራሽነት ችግር መኖሩን የቡድኑ የዘንድሮ የግምገማ ሪፖርት ያመለክታል። ኒጀር በፊት በሰንጠረዡ ከነበረችበት ደረጃ በ19 ነጥብ በማሽቆልቆል 80ኛ ደረጃ ላይ ስታርፍ ቡርኪና ፋሶ 28 ደረጃዎች ወርዳ 86ኛ፣ አጎራባቿ ማሊ ደግሞ 114 ደረጃ ላይ አርፋለች። ሶስቱም ሀገሮች በወታደራዊ ሁንታ የሚመሩ መሆናቸውን ሳዲቡ ማሮንግ ሳይጠቅሱ አላለፉም። በአሁኑ ጊዜ ቡርኪና ፋሶ ውስጥ አንድም ዓለም አቀፍ ሚዲያ የለም። አንድም የዓለም አቀፍ ሚዲያ ዘጋቢ የለም። በማሊና በሌላዋ በወታደራዊ ሁንታ በምትገዛዋ ኒጀርም ያለው ሁኔታ ይህ ነው። ባለፈው ሳምንት ቡርኪና ፋሶ በርካታ ምዕራባውያንና የአፍሪካ የዜና ማሰራጫ አውታሮችን ስርጭቶች የሀገሪቱ የጦር ሰራዊት በሲቪሎች ላይ ግድያ ፈጽሟል በሚል የሰብአዊ መብት ተሟጋቹ ቡድን ሂዩማን ራይትስ ዋች ያወጣውን ሪፖርት በተመለከተ በመዘገባቸው ያገደች ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቦርኪና ፋሶ እርምጃ በጣም አሳሳቢ ሆኖ እንዳገኘው አስታውቋል። የሚኒስቴሩ ቃል አቀባይ ቬዳን ፓተል በዚህ ሳምንት በሰጡት ቃል እንዲህ ብለዋል። በመናገር ነፃነት ላይ በተለይም ጋዜጠኞችና የሚዲያ ተቋማት ላይ አፈና የሚፈጽሙ በርካታ መንግስታት አሉ። የምስራቅ አፍሪካ ሀገሮችን የፕሬስ ነፃነት ይዞታ በሚመለከት በድንበር የለሽ ጋዜጠኞች ቡድን የዘንድሮ ሰንጠረዥ የመጨረሻውን ደረጃ 180ኛነቱን የያዘችው ኤርትራ ነች። የፕሬስ ነጻነትን በማፈን ግንባር ቀደም ከሆኑ የዓለም ሀገሮች መካከል የምትጠቀሰው የኤርትራ መንግስት ባለፉት ከ20 የሚበልጡ ዓመታት ነጻ የብዙሃን መገናኛዎችን በሙሉ መዝጋቱን በዓለም ዙሪያ ለዲሞክራሲና ለፖለቲካ ነጻነት እንዲሁም ለሰብአዊ መብት ከበሬታ የሚሟገተው የዩናይትድ ስቴትሱ ፍሪደም ሃውስ ተቋም መረጃ ያመለክታል። ለጋዜጠኞች ነጻነት የሚሟገተው ሲፒጄም በበኩሉ ኤርትራ ውስጥ አሁንም 16 ጋዜጠኞች በእስር ላይ እንዳሉ አስታውቋል። በሌሎች የቀጣናው ሀገሮች የኬንያ የሚዲያ ካውንስል የጋዜጠኞች ስልጠናና እድገት ዳይሬክተሩ ቪክተር ቡዌሪ የሚዲያ እንቅስቃሴ ምህዳሩ እየተሻሻለ ነው በማለት ያ ያደንቃሉ። ዩጋንዳ 300 የራዲዮ ጣቢያዎች አሏት። ታንዛኒያ ከ300 በላይ ኬንያ ደግሞ 290 የራዲዮ ጣቢያዎች አሏት። ይህ የሚያሳየው የሚዲያ ምህዳሩ እጅግ ሰፊ መሆኑን ነው። ያን ቢሉም በቀጣናው ሀገሮች የጋዜጠኝነት ሙያ ፈተናም እንዳለው ሳይናገሩ አላለፉም። ዩጋንዳ ውስጥ የሚሠራ ጋዜጠኛ በተለይ በምርጫ ጊዜ ፕሬስ የሚል ጃኬት ለብሶ የሚንቀሳቀስ ከሆነ ራሱን ለኢላማነት አጋለጠ ማለት ነው። አፍሪካ ውስጥ በሚዲያ ነጻነት ረገድ በአዎንታዊ አቅጣጫ እያመሩ ያሉ ጥቂት ሀገሮች አሉ። ሞሪታንያ አንዷ ስትሆን አብዛኛውን የብዙሀን መገናኛ ምህዳር የተቆጣጠረው የመንግስታዊው የዜና ማሰራጫ ዘርፍ ቢሆንም በጋዜጠኞች ላይ የሚደርሰው ጥቃት ግን ቀንሷል። በመሆኑም ሞሪታንያ አንድ ዓመት ባልሞላ ጊዜ ውስጥ ደረጃዋን በ53 ደረጃዎች ያሻሻለች ሲሆን ታንዛኒያም የነበራትን ደረጃ በ46 ነጥብ ማሻሻሏን ሰንጠረዥ ያመለክታል ቆንጅታየን ለቀደመው ዘገባ በእጅጉ አመሰግናለሁ በማዳመጥ ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዋት ቨርችዋል ቻናል 57 ዲግሪስ ዌስት በቀጥታ እየተደመጠ የሚገኘውን የአሜሪካ ድምፅ የአርብ ስርጭት ነው የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ የዓለም የፕሬስ ነጻነት ቀንንና አካባቢ ጥበቃን በተመለከተ የሚዘግቡ ጋዜጠኞች የሚገጥሟቸውን ተግዳሮቶች ይመለከታል። ዛሬ ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል የሚከበረው የዓለም ፕሬስ ነጻነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት፣ የሳይንስ፣ የባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና የአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቀዋል። በኢትዮጵያ በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዞ የአየር ንብረት ለውጥ ያስከትላቸው ቀውሶችን መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዘው የአካባቢው ጋዜጠኞች ቁጥር መመናመኑን አመልክተዋል። ስመኝሽ ቆየ የዚህን ጉዳይ ዝርዝር ትነግረናለች። የተባበሩት መንግስታት ድርጅት የትምህርት፣ የሳይንስና ባህል ተቋም ወይም ዩኔስኮ ዛሬ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራት እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ አርባ አራት ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት፣ ማስፈራራትና ጫና እንደሚደረግባቸው አመልክቶ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው። ጋዜጠኞች ቦታው ድረስ ሲደሩ ለመዘገብ አሁን አንደኛ ሀገሪቱ ኢትዮጵያ ያለችበት የሴኪዩሪቲ ሁኔታ ሊያሰጋቸው ይችላል። ከዛ ባለፈ ግን ሶማሌ ክልል ወይንም ቦረና ሄዶ አንድ ጋዜጠኛ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ነው ያለ ነው። ጋዜጠኛው የመንግስትን ስህተቶች የመንግስትን ስህተቶች ባወጣ እንደዚህ አይነት ደርስብኛል አይነት ስጋት ውስጥ ያለ ነው እና ለመዘገብ እንኳ ፍላጎት ቢኖር እነዚህ እነዚህ ነገሮች ጉዳዩን ይገቱታል። ዛሬ የሚከበረውን ዓለም አቀፍ የፕሬስ ነፃነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው 180 ሀገራትን ያካተተ የዓለም ፕሬስ ነፃነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ አሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሀት እንደሚያድርባቸው ነው የሚናገሩት። የሚዲያው አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል። አንደኛው ችግር የኛ ኢትዮጵያ ሚዲያ ኢንዱስትሪ አብዛኛዎቹ በተለየ የግል ሚዲያ የምንላቸው በማስታወቂያ ተደግፈው የሚኖሩ ሚዲያዎች ናቸውእና ና የአየር ንብረት ለውጥ የአካባቢን ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ጣንት የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያውና የመንግስት ተቋማት ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ግን ከዛ ባለፈ ደግሞ ለጉዳዩም ትኩረት ያለመስጠት ይመስለኛልና የሆነ ወቅት ላይ ብቻ ሲከሰት፣ ጎርፍ ሲከሰት ወይም ድርቅ ሲመጣ ተነስቶ እሱን ለማስተባበል ወይም እሱን ለማስተማት ይሄዳል። ሲሳይ ከአንድ አመት በፊት ኢትዮጵያን፣ ኬንያን እና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት ሰባት ዓመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማየቱን ይናገራል። እዚህ በፊት ሰማህ ነበር። ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ መልኩ የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንደ አሁ ሰባት ዓመት አካባቢ እየሆነኝ ነው እና አብዛኛውን ጊዜ ፖለቲካ ዘገባ ነው የሚዘግበው እና የአካባቢ ጥበቃን በተመለከተ ዘገባዎች ውስጥ ኢትዮጵያ ውስጥ በእኔ በጣም ሊሚትድ ነው ውስን ነው የሚዘገበው አካባቢ ጥበቃ ሲባል እንግዲህ ቲንክ ሰፋ ያለ ጉዳይ ነው ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰሉ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይ፣ አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃን በጣ ሲመጣ ወይንም እንስሳት ሲሞቱ ብቻ በድንገት በካምፔን መልክ ነው የሚዘግበው እና ብዙም ሲዘግባ ይቻዋል አቅም ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ አመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጭ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለኅብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነባ አንዱ ሲሆን በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል። እዚህ ሀገር ውስጥ የቀረ ነው አየህ ነው ስና ልክ አይደለም። በቃ ሁሉም ነገር ከዛፍ መትከል ብቻ ጋር ተያያዘ። አብዛኛው ኢንቫይሮመንት በጣም ሰፊ ነው። ኢንቫይሮመንት ማለት እነ ዶክተር ተወልደ ለፕሮፌሰር ሽብሩ ያሳዩን ዲፊኒሽን ይገ ጣፋ ሁሉም ነገር የሀገራችንም ነገር በጣም አስቸጋሪ ሁኔታ ውስጥ ገባ። ዝም ብሎ ሁሉም ነገር ሆነም ፖለቲካ ሆነ የትኛው አይነት ጄኔቲካሊ ሞዲፋይድ ይግባ አይግባ ሚያቅ ሰው የለም። ምን አይነት ጎርፍ እንደሚከሰት ሚያቅ ሰው የለም። ምን ይተከል ምን አይተከል፣ ብቁ ናቸው ብቁ ና ማንም የሆነ ነገር የለም። የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በ40 ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊዮን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ፣ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋም መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድነህ። የሚያስደንቅሽ ሁኔታ የሕዝብ ቁጥሩ ስንት እንደሆነ የሚያውቅ ሰው እንኳን የለም። መጀመሪያ የሚነሳው ከሱ ስለሆነ በጣም በጣም የሕዝብ ቁጥሩ የተስፋፋና ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው። አንድ እንኳን ኢንቫይሮመንታል ኢምፓክት አሰስመንት ሰርቶ የሚገባ ሰው እንኳን የለም። ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም፣ የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑም አስተዋጽኦ እንዳለው ያብራራል። ከአንድ አመት በፊት የነበሩት ለተከታታይ አመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርሱ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳቶች ይሙተዋል። ሚሊዮን የሚቆጠሩ ሰዎችን በዛው ልክ የእነ እንስሳቶቻ ሲሆን ስላጡ ኢኮኖሚያቸው ደቁ የሰዎች ጠባቂ ይሆነዋል እና ያ እንግዲህ የሚያሳየው አንደኛ መንግስት እንደ ፌዴራልም እንደ ክልል መንግስትም ለአካባቢ ትኩረት ያለመስጠት እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክስተት ሲከሰት እናያለን። እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባረቁት ነበር፣ ነገር ግን ጉዳዩ ተረስቶ አሁን ያ ችግር የሚመለስም አይመስልም። የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ሕብረተሰቡ አውቆ እንዲዘጋጅ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ሕይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳ ትልቁ ችግር እንግዲህ አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው ሁኔታ ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉትን ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው የህዝብ ሚዲያ የምንላቸው የመንግስት ሚዲያ የምንላቸው ሚዲያዎች በተለይ በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ ካለበት ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ ተለያየ ኃላፊነት አለበት። የሚመለከታቸውን አካላትን በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው። በየአመቱ በሚከበረው የዓለም ፕሬስ ነፃነት ቀን የአካባቢ ጥበቃና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያውቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ህልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ህብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር የአውሮፓ ህብረት የኢትዮጵያ ባለስልጣናት ስደተኞችን በመመለስ ረገድ ለሚደርሷቸው ተደጋጋሚ ጥያቄዎች ተገቢ ምላሽ በጊዜው ባለመስጠታቸውና በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ ስደተኞችን መልሶ የማደራጀት ሥራዎች ዙሪያ ጉድለት በመኖራቸው ምክንያት በኢትዮጵያ ላይ የቪዛ አሰጣጥ ሂደቱን ማጥበቁን ሰኞ ዕለት አስታውቋል። የህብረቱን መግለጫ በብራሰልስ የሚገኘው የኢትዮጵያ ኤምባሲ አስደንጋጭና የኢትዮጵያ ዜጎችን ወሳኝ ሁነቶች ለማጣራት የምታደርገውን አታካች ሂደት ግንዛቤ ውስጥ እያላገናዘበ ነው ብሏል። ለመሆኑ ይህ የህብረት ውሳኔ ምንን ያመላክታል? በዜጎች ላይ የሚያሳድረው ጫናስ ምን ይመስላል ስትል ኤደን ገረመው ተከታዩን ዘገባ አሰናድታለች። የአውሮፓ ህብረት በዚህ ሳምንት መጀመሪያ ሰኞ ዕለት ለኢትዮጵያውያን የሚሰጠውን የቪዛ ሂደት ለማጥበቅ መወሰኑን ሲያስታውቅ በማግስቱ ማክሰኞ በብራሰልስ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያ መንግስት ከአውሮፓ ህብረት ጋር እየተባበረ ባለበት በዚህ ወቅት ይህ ውሳኔ መወሰኑ አስደንጋጭ ነው በማለት ጉዳዩን ምክር ቤቱ በድጋሚ እንዲያጤነው ጠይቋል። ከህብረቱ ውሳኔዎች መካከልም ኢትዮጵያውያን ተጓዦች በአንድ ጊዜ ተደጋግመው መመላለስ የሚችሉበትን ቪዛ እንዲያገኙ የሚያደርገውን ህግ ያገደ ሲሆን በተጨማሪም 15 ቀናት የነበረው የቪዛ ቀጠሮ ወደ 45 ቀናት አሳድጓል። እንዲሁም ዲፕሎማቶች ጭምር የቪዛ ክፍያ እንዲከፍሉ የደነገገ ነው። በቅርቡ አውሮፓ የሚካሄድ አንድ ዝግጅት ላይ ለመሳተፍ በአንደኛው የአውሮፓ ሀገር ለቪዛ አገልግሎት ማመልከቱን የሚገልጸው ጋዜጠኛ ሳሙኤል አሰፋ የቪዛ ቀጠሮ ጊዜ መራዘሙና የቁጥጥሩ ጥብቅ መሆን ከቅዱ እንዳያስተጓጉለው ስጋት አለው። የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው። በተለይ በኢትዮጵያውያን ላይ ወይም ደግሞ እንደኔ በግልም በተለያዩ ምክንያቶችም ጉዞ የሚያደርጉ ኢትዮጵያውያን ላይ ተጽዕኖ ይኖረዋል። ይሄ እንግዲህ የኢትዮጵያን የዲፕሎማሲ ውድቀት የሚያሳይ ነው ማለት ይችላለው አይነት ለመናገር አስራ አምስት ቀን የነበረው የቪዛ ፕሮሰስ ወደ አርባ አምስት ቀን እንዲያድግ ተደርጓል። ይሄ ደግሞ እንግዲህ በተለያዩ ምክንያቶች የሚጓዙ ሰዎች ጊዜው እንዲያልፈባቸው ወይም ደግሞ በተደጋጋሚ የሚጓዙ ሰዎችን ማቀብ የሚጥለው በነገራችን ላይ ማቀቡ ግልጽ አይደለም ምንድን ነው የሚለው። ሌሎች የጉዞ ማዕቀቦችም ተግባራዊ ይሆናሉ የሚል ምን ምን እንደሆኑ አዲሱ ማዕቀብ ወይም ደግሞ ክራይቴሪያ ምን እንደሆኑ በግልጽ አልተቀመጠም። በተባበሩት መንግሥታት ድርጅት ውስጥ በስደተኞች ጉዳይ ኮሚሽንና የተለያዩ ቢሮዎች ረዥም ዓመታት ያገለገሉት በአሁን ሰዓት ለአውሮፓ ህብረት በግል የማማከር አገልግሎት የሚሰጡት የስዊድን ነዋሪ አቶ ባይሳው አቆያ ይህ ውሳኔ ከአስር ዓመት ወዲህ ሲጠበቅ የነበረ መሆኑን ገልጸው ኢትዮጵያም ከዚህ ቀደም ስደተኞችን ለመመለስ ድጋፍ ከመቀበሏና ካለማስፈጸሟ ጋር የሚያያዝ ነው ይላሉ። ኖርማል አሰራር ነው። ጥንቃሪዎችንም ለመቅጣት አይደለም። ወኢትዮጵያ መንግስትን ለመቅጣት አይደለም። ይህ ነገር ወደ አስር ዓመት በፊት ነፍ ለውይ የተቀረበው ከያኔ ከዶክተር አብይ በፊት በነበረው የሀደግ መንግስት ጊዜ ብዙ ውይይት ተደርጎበት በብዙ አስር ሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጥያቄያቸው ውድቅ ተደርጎባቸው ለብዙ ዓመት አውሮፓ በሙሉ የአውሮፓ ህብረት ሀገራት በህገወጥነት ወጥነት ሳሁን መንግስት ልመልሳቸው ባለመቻላቸው ጊዜያዊ የሁማኒቴሪያን ሌቨል ፈቃድ ሰጥቷቸው በዛ ጊዜ ባለኝ መረጃ መሰረት ባህብረት ከመንግስት ጋር ተደራድሮ እነዚህም በአስራ አምስት ሺህ የሚጠጉ ይመስለኛል፣ በትክክል አላስታውስም ቁጥሩን። ወደ ኢትዮጵያ እንዲመለሱ ስምምነት ተደርሶበት ተመላሾቹ ኢትዮጵያ ሲደርሱ የሚቋቋሙበት ተብሎ በብዙ መቶ ሺ ዩሮዎች እንም ከግማሽ ቢሊየን በላይ ብር ነው የሚባለው። ትክክለኛው እንግዲህ የመንግስት ምጥር ስለሆነ አላውቅም፣ ግን በእርግጠኝነት ብዙ ገንዘብ ተከፍሎ ለኢትዮጵያ መንግስት ተሰጥቶ ነበረ። ያን ይሁን እንጂ ሂደቱ እስካሁን ድረስ ተግባራዊ አይደለም ነው የሚሉት አቶ ባይሳ። በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አታካች የሆነውን የዜጎችን ማንነት ለይቶ የማወቅ ሂደትን ኅብረቱ አልተረዳውም ይላል። አቶ ባይሳም ይህ ጉዳይ የኢትዮጵያ መንግስት ችግር ብቻ ሳይሆን በሌሎች የአፍሪካ ሀገራትም የሚደረግ ነው ይላሉ። የአውሮፓ መንግስታት እነዚህም ዜጎቹ ለኢትዮጵያ ከመመለሳቸው በፊት ስም ዝርዝራቸውን ለኢትዮጵያ መንግስት ይሰጣሉ እና የኢትዮጵያ መንግስት ከእነዚህ ውስጥ ዜጎች ናቸው የምላቸውን ምልክት አድርጎባቸው አንዳንዶቹ ደግሞ ማንነታቸው ረላቀሙ መዝገባቸው ረላገጠ ቦታቸውን ኢትዮጵያዊነታቸው ጥርጣሬ ስላለኝ አልፈልጋቸውም ብሎ ከምሰጠው ስም ዝርዝር ውስጥ አንዳንዶቹን ተቀብሎ ሌሎቹ ሪጀክት ያደርጋል ይሄ ዓለም አቀፋዊ አሰራር ነው። እና የኢትዮጵያ መንግስት ግን ኖርማል፣ እንደተነገረኝ ከሆነ ብዙ ሀገሮችም ዜጎቻቸው አንድ የአውሮፓ ወይ አሜሪካ ከደረሱ በኋላ እንዲመጡ አይፈልጉም። በተለያዩ ምክንያቶች አንድም ረሚታንስ ጉዳይ ነው። ኢትዮጵያ ተመልሶ ደግሞ እንደገና ሴኪሪቲ፣ ያው ያለውን ችግር ላይ ሌላ ችግር ይሆናሉ እንጂ መፍትሄ ስለማያመጡ አውቆ ኤምባሲው በየሀገራቱ ያሉ አምባሳደሮች ለምትላክላቸው ስም ዝርዝር ምልክት ምልክት አድርገውበት በቶሎ አይመልሱላቸውም። አቶ ባይሳ ይህንን ችግር አስቀድመው በመረዳት እሳቸውና በአውሮፓ የሚገኙ ምሁራን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመን መጀመሪያቸው አካባቢ ላይ ወደ አውሮፓ በተጓዙበት ወቅት አግኝተው በአውሮፓ የጸረ ስደተኛ ስሜት እያደገ መምጣቱን በማጋራት ምክር ሀሳቦችን መጠቆማቸውን ይገልጻሉ። በጊዜው ተላ ኢትዮጵያ አውሮፓን በሚዞርበት ጊዜ በጽሁፍ ከደረሰው አንዱ ጥያቄ የነበረ አውሮፓ ስደት ጥያቄ ያደሳሉ አቃለ የስዊድን ዜጋ ስለሆንኩ የስዊድን መንግስት አቋም አውቃለሁ። እና ይህ ጥያቄ ይነሳል። በአውሮፓ መንግስታት በጣም ሰዳበነዋል። በዛን ጊዜ በተስማሙድ መሰረት ገንዘብ ተከፍሏል። እነዚህ ዜጎች ኢትዮጵያ ተመልሶ መቋቋም አለባቸው። ምክንያቱም በእነዚህ አውሮፓ ሀገራት አዳዲስ የመጡ ወጥቃት መንግስታት፣ የፓርቲ መሪዎች ፀረ ማይግሬሽን ናቸው። ስደተኞቹን በምንም ታምር አይፈልጉም። እንዳሁም ዝም ብሎ ከምጠመጡ ይታሰሩ እያሉ ነው። እና ከዚህ ሁሉ ችግር አሁን ስደተኞቹ ፍረስትሬት ሆነዋል። ድሮ የነበራቸው ትንሽ ስራ ሰርቶ የመኖር መፍታቸውም እየተነፈጉ ነው። አሁን ስዊድ ነገር ለብዙ ጊዜ አሁን በቅረ ከሀ አመት በኋላ እያደርጉ ነው ሰዎችን እና ይህ ከሚሆን ከመንግስት ጋር እነሱም መቀበል አለ፣ አቶ ባይሳ አንስተናቸዋል። ከሚሏቸውም ምክረ ሀሳቦች መካከል ስደተኞቹ ተጨማሪ የሁለት አመት ቆይታ ተፈቅዶላቸው በተለያዩ ሙያዎች እንዲሰለጥኑ የሚጠይቅ ሲሆን ተፈጻሚ አልሆነም ይላሉ። አውሮፓ ውስጥ ቆይቶ የሙያ ትምህርት ተቀሰሙ በኋላ ራሳቸው መንግስታቶቹ ይፈልጓቸዋል። ምክንያቱም አውሮፓ ትልቅ የሌበር ክራይሲስ አለ ሰራተኛ የለምና። ሁለት አመት ገንዘብ አብስተውበት ካሰለጠሏቸው በኋላ አይመልሷቸውም ወደ ኢትዮጵያ። ና ቻንስ ዋለ አለ። ስለ ስዊድን መናገር ይችላለሁ። ዶክተር አብኝን ጥያቄ አቅርበዋል። ኢትዮጵያ ከተመለሰ በኋላ የጥያቄ ፎሎአፕ ያገኘ አይመስለኝም። ምክንያቱም አንድ ስድስት ወር ወይ አንድ አመት ሳይቆይ የውጭ ጉዳይ ሚኒስትር ሌላ ነገር ተፈራርሟል ከውጭ ሀገር መንግስታት ጋር እና ኢትዮጵያኖችን መመለስ ጀምሯል። ምን ኢንፎርሜሽን ደረሰኝ፣ በግሌ ውጭ ትክክል አልነበረም። ኦፍኮርስ እንዲህ ማለት አይችሉም። የታሰበው የሁለት አመት ስልጠና ጊዜውን እንግዲህ ይሄ ረበሸው። የአውሮፓ ህብረት አባል ሀገራት ውስጥ የጸረ ስደተኞች አስተሳሰብ በሰፊው እየተስፋፋ መምጣቱና በተለይም በየሀገራቱ ላሉ እንደ ስራ አጥነት የመሳሰሉ ማህበራዊ ችግሮች ስደተኛው በምክንያትነት መነሳቱንም አቶ ባይሳ ገልጸዋል። ይህ የአሁኑ የህብረቱ ውሳኔም በህብረቱ አባል ሀገራትና በኢትዮጵያ መካከል ያለው ትብብራቸው ላይ ደስተኛ አለመሆናቸውን ለመጠቆም እንጂ ለጊዜውም ቢሆን የበረታ ስጋት የለውም ይላሉ። ቀደ ስደተኛ የሆነ አቋም ገዢ ቦታ ይዘዋል አውሮፓ ውስጥ። ስለዚህ አሁኑኑ ካልተመለሱ ካልሆነ ደግሞ እንድናረጋለሁ ኢትዮጵያ ሆነ ስላ ብቻ ያነጣጠር አይደለም። እኛ ምንድን ነው? በሁለት ምክንያት ነው መሰለኝ። አንደኛ ቁጥራችን እጅግ በጣም ብዙ ነው፣ ከሌሎች ሁሉ ይበልጣል። ሁለተኛ ደግሞ ኢትዮጵያ ውስጥ ባለው ፖለቲካ ሁኔታ ውስጥ አንዳንድ፣ ለምሳሌ የውጭ ሀገር መንግስታት ኢትዮጵያ ላይ ማዕቀብ እንዲያደርጉ የሚወተውቱ ዳያስፖራ ፓርቲዎች፣ ድርጅቶች ስላሉ ይህ ነገር ሲደረግ ልክ በኢትዮጵያ መንግስት ላይ በቃ ጥሩ እርምጃ ተወሰደ፣ ኢትዮጵያ መንግስት ተቀጣ አይነት ነው። አይደለም ምንም ፖለቲካ ኮኖቴሽን የለውም። በጣም ሶፍት የሆነ እርምጃ ነው የተወሰደው። እንግዲህ ለአሁኑ ጠቅ ይችላል። አቶ ባይሳ ዋቅያ ይሁን እንጂ ሁኔታው በጥንቃቄ ካልተያዘ ከዚህም የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። ስደተኞቹ ወደ ሀገር ከመመለሳቸው በፊት የተለያዩ ስልጠናዎችን እንዲያገኙ በኤምባሲው ወይም በውጭ ጉዳይ ቢጠየቅ የተሻለ አማራጭ እንደሆነም ጠቁመዋል። የአሜሪካ ድምጽ በጉዳዩ ላይ የውጭ ጉዳይና የአውሮፓ ህብረትን ተጨማሪ ሀሳቦች ለማካተት ያደረገው ጥረት አልተሳካም። በሌላ በኩል ህብረቱ ይፋ ያደረገው መረጃ መሰረት ኢትዮጵያ ከጎርጎሮሳያኑ 2020 እስከ 2021 ባለው ጊዜ ውስጥ ወደ ሀገራቸው እንዲመለሱ ከታቀዱ ዜጎቿ ውስጥ አስር በመቶውን ብቻ መመለሷን አመልክቷል። ይህ ሁኔታም የህብረቱን አባል ሀገራት ያሳሰበ መሆኑም ተመልክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ላይ የቀደመው ዘገባ አመሰግናለሁ። ኢትዮጵያን የበዓሉ ዋዜማ ግብይትን በተለያየ ድባብ እያሳለፉ ነው። ኬኔዲ አባተ ድባቡን ያስቃኝናል። በአዲስ አበባ ሾላ ገበያ ከወትሮው ደመቅ ያለ የግብይት እንቅስቃሴ ይስተዋላል። ገበያውን በይበልጥ ያደመቀው ደግሞ ለፋሲካ በዓል የሚውሉ የተለያዩ ምርቶች ግብይት ነው። በስፍራው አግኝተን ያነጋገርናቸው አስተያየት ሰጪዎች በአንዳንድ የበዓል ፍጆታ ምርቶች ላይ ጭማሪ፣ በአንዳንዱ ላይ ደግሞ ቅናሽ መኖሩን ተናግረዋል። ጉልላት ዳኛቸው ከአስተያየት ሰጪዎቹ አንዱ ናቸው። የባህሉ ድባብ እንግዲህ ዞር ዞር ብዬ ዶሮ አይቻለሁ። ዋጋውም ከ ሺ ስድስት መቶ አሁን ትላንት ሺ ስድስት ነበር። አሁን ሺ ሁለት ገብቷል። ሌላው በግ ነው። ያው በየቦታው ጠይቄ ነበር። ትላንትና ዝቅተኛው አስር ሺ ብር ነው። ከዛ በላይ ነው በሙሉ ያለው። ፍየሉም፣ በጉ ከፍ ያለበት ስንጠይቃቸው መንገድ ዝግ ነው። ከገጠር ብዙም አንመጣም የሚል ነው። ስለዚህ ዋጋው እየናረ ነው የመጣው። ምንም ማድረግ አንችልም ነው እያሉ ያሉት። ዋጋው ጨምረዋል። የጊዜ ሁኔታ ነው፣ ያው በየአቅጣጫው የሚታይ ነገር ነው። ስለዚህ ሰላሙ፣ ፍቅሩ እንዲመጣ፣ መተዛዘኑ፣ መተሳሰቡ ቢኖር ደስ ይለኛል። ምክንያቱም ሰዎች ነን እንደ ሰው እንተያይ ብዬ ነው ማስ በቃኞቸው የበዓል ፍጆታ ምርቶች ላይ ከወትሮው የተወሰነ የዋጋ ጭማሪ እንዳለ የሚገልጹት አቶ ትልቁ ዓለም ተስፋዬ ደግሞ መንግስት የዋጋ ንረቱን ለማረጋጋትና ለዚህ አንዱ ምክንያት ነው ያሉትን ሰላምን ለማረጋገጥ መስራት እንዳለበት ይመክራሉ። ገበያው እንደምታየው ዶሮ ተራ ዶሮዎቹን እንደምታየው እስከ ሺ ሶስት እስከ ሺ አራት እስከ ሺ አምስት ይላሉ። በኤልፎራ እስከ ሰባት ይላሉ። ሽንኩርት እስከ ስልሳ ብር አለ። ዘይት እስከ ሰማንያ ሌላው ቅቤም እስከ ስድስት አለ፣ እስከ ሰባትም አለ። ከብቱ አንፃር ትንሽ በአሁኑ ጨመር ያለ ነው። አሁን ኑሮው እየጨመረ ነው እንደምታዩ፣ አካባቢውም እንደምታዩ ኑሮው እየጨመረ ነው። ስለዚህ መንግስት ይህን አይቶ ዋጋው ማስተካከል አለበት። ግጭቶች በሰላም እንዲፈጡ በሰላም ማድረግ ያለበት መንግስት ነው። በሌላ በኩል ከአምራቹ ቀጥታ ለማህበረሰቡ ምርት እንዲደርስ በሚል በተለያዩ አካባቢዎች የተቋቋሙ አነስተኛ የግብይት ስፍራዎችና የሸማች ማዕከላት ምርቶችን በተመጣጣኝ ዋጋ እያቀረቡ መሆናቸው የዋጋ ንረት ጫናውን እየቀነሰ እንደሚገኝ የገለጹም አሉ። ሸዋየ ደቻሳ ከነዚህ ስፍራዎች በአንዱ ሲሸምቱን ያገኝ ናቸው። የባሉ ድባብ እንግዲህ አሁን አርብ ላይ ነው ያለነው። ዛሬ ስግደት ነው። እየሰገድን ነው ዛሬ የምንገዛው። ነገ ደግሞ ነው ገበያው በጣም እየጦፈ የሚሄደው አሁን ያለ ነው እንግዲህ። እዚህ ትንንሾች እነኝ ሸማቾች የሚያቀርቡልን ነው እየገዛን ያለ ነው። አሁን እነሱ ገበያውን ደህና አድርገው ይዘውታል። አሁን እነሱ ባይኖሩ እንቁላል ስምንት ብር እናገኛለን ብለን አናስብም። ሽንኩርቱም ቆንጆ ነው፣ አምሳ ብር ገዝተናል። ዘይት ነው፣ ዘይት ትንሽ ያዝ ብሏል። ዘይት አንድ ሺህ አንድ መቶ ብር ነው። እሱ ትንሽ ከፍ ብሏል እንጂ በተረፈ ደህና ነው፣ ቆንጆ ነው። እንዲህ አይነት ገበያዎች ደግሞ በየቦታው ቢሄዱ አሁን ለምሳሌ የሌለባቸው አካባቢ ቢሄዱ ተቀናንሳው ጥሩ ነው ብዬ አስባለሁ። ወርቅነሽ ዘገየም መሰል አስተያየት ሰጥተውናል። የአመት ባል ገበያ ልገበያ ነው የመጣሁት የዘንድሮ የአመት ባል ገበያ ከአምናው የተሻለ ነው። በአሁኑ ሰዓት ላይ መንግስት በዚህ በገበያ ላይ የሰራው ስራ በጣም ቆንጆ ነው። በሸማቾች ደረጃ ብዙ ነገሮች ቀንሰዋል። እንቁላል አለ፣ ቅቤ አለ፣ ብዙ ነገሮች አሉ። ስለዚህ ከአለፈው አመት መንግስት በተሻለ ደረጃ ለገበያተኞች ጥሩ አቅራቦትን አድርጓል። በሌሎች የኢትዮጵያ አካባቢዎችም የበዓል ግብይቶች በመከናወን ላይ ናቸው። በተለያዩ አካባቢዎቹ ግጭት ካለበት የአማራ ክልል ባህር ዳር ከተማ በስልክ ያናገር ናቸው አንድ አስተያየት ሰጭ ስለ በዓሉ ድባብና ስለ ገበያው ሁኔታ ተከታዩም ብለዋል። የበዓል ድባቡ ከሞላ ሆኗል፣ ደህና ነው። የከብት ገበያው ወዳ ምግብያ ትንሽ ወደ ሰላማዊ እንቅስቃሴ አለ አሁን ዞሮ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም በዓል ይሁንላችሁ።